ስፖርት አዲስ የተሾሙት የኢትዮጵያ እግር ኳስ ብሔራዊ ቡድን አሰልጣኝ ቡድኑን ለአፍሪቃ ዋንጫ ማሰለፍ ብቻ ሳይሆን የመጨረሻ እቅዳቸው ቢያንስ ሩብ አሊያም ግማሽ ፍጻሜ ማድረስ እንደሆነ ለዶቼቬሌ ተናግሯል። የኢትዮጵያ እግር ኳስ ፌዴሬሽን የብሔራዊ ቡድኑ አሰልጣኝ አድርጎ የሾመው ባለፈው ሳምንት መመረጣቸው የተነገረላቸው የአዳማ ከነማ አሰልጣኝ አቶ አሸናፊ በቀለን ነው። ቅዱስ ጊዮርጊስ ትናንት ከሲሸልሱ ቡድን ጋር አድርጎት የተቋረጠውን ጨዋታ ዛሬ አሸንፏል። በሳምንቱ መጨረሻ ላይ በተደረጉ ጨዋታዎች የጀርመኑ ቦሩሲያ ዶርትሙንድ ድል ቀንቶታል። ደረጃውንም ወደ ሶስተኛነት ማሻሻል ችሏል። በስፔን ላሊጋ በሊዮኔል ሜሲ የመጨረሻ ሰዓት ግብ ባርሴሎና ማሸነፍ ችሏል። የሻምፒዮንስ ሊግ ግጥሚያ ቀጥሎ ነገና ከነገ በስቲያ አራት ጨዋታዎች ይከናወናሉ። የስፔን ቡድኖች ከጀርመንና ከእንግሊዝ ቡድኖች ጋር ይጋጥማሉ። የፈረንሳይ የጣሊያንና የፖርቱጋል ቡድኖችም ተፋላሚዎች ናቸው። አብራችሁን ቆዩ። የአፍሪቃ ሻምፒዮንስ ሊግ ክለቦች የቅድመ ማጣሪያ ውድድር ቅዱስ ጊዮርጊስ ዛሬ የሲሸልሱን ኮትዶር 3 ለ0 አሸንፏል። በአጠቃላይ ድምር ቅዱስ ጊዮርጊስ 5 ለ0 አሸናፊ መሆን ችሏል። ትናንት በነበረው ከባድ ዝናብ ምክንያት ተቋርጦ የነበረው ጨዋታ የተጠናቀቀው ዛሬ ረፋዱ ላይ ነበር። ለቅዱስ ጊዮርጊስ ግቦቹን ያስቆጠሩት ሳላዲን ሰኢድ፣ አስቻለው ታምንና አዳነ ግርማ ናቸው። በአንጻሩ ለአፍሪቃ ኮንፌዴሬሽን ክለቦች ውድድር የመልስ ጨዋታውን ቅዳሜ ዕለት ያደረገው መከላከያ በካሜሮኑ ዮንግ ስፖርት አካዳሚ ሁለት ለዜሮ ተሸንፏል። መከላከያ የመጀመሪያውን ጨዋታ አንድ ለባዶ አሸናፊ በመሆኑ በአጠቃላይ ድምር ዮንግ ስፖርት አካዳሚ ሁለት ለአንድ አሸንፏል። የኢትዮጵያ እግር ኳስ ፌዴሬሽን የአዳማ ከነማ ቡድን አሰልጣኝ አሸናፊ በቀለን የብሔራዊ ቡድኑ ዋና አሰልጣኝ አድርጎ መምረጡን ይፋ አድርጓል። አሰልጣኙ የመጨረሻ እቅዳቸው ቡድኑን ለአፍሪካ ዋንጫ ማሰለፍ ብቻ ሳይሆን ቢያንስ ለግማሽ ወይም ለሩብ ፍጻሜ ማድረስ እንደሆነ ለዶቼቬሌ ተናግሯል። ወደ ቃለ መጠይቁ እንሸጋገር። አሰልጣኝ አሸናፊ በቀለ በመጀመሪያ ደረጃ እንኳን ደስ አለ የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ ሆነ በመመረጥ እንኳን አብሮ ደስ አለን። ጌታ ምን አይነት ስሜት ነው የተሰማ? እስኪ ከሱ ልጀምር። አደራን የመቀበል ያህል ነው። አንተም እንደምታውቀው ክለብ ማሰልጠን እና ብሔራዊ ቡድን ማሰልጠን የተለያዩ ነገሮች ናቸው። ወደ ከባድ ኃላፊነት ደረጃ ላይ ስትሄድ ምን መስራት አለብኝ፣ እንዴት አድርጌ ነው ሕዝቤን ማስደሰጥ ያለብኝ የሚለው የቤት ስራ ትልቁ ነው የሚሆነው። ይህ እንደዚህ አይነት ስሜት ነው ያለኝ። የኢትዮጵያ ብሔራዊ የእግር ኳስ ቡድንን ስትረከበው ምን ደረጃ ላይ አለ ብለህ ነው በአንተ ግንዛቤ? አሁን ጓደኞቼ ያደረሱበት ደረጃ አለ። ተባብረን ሰርተን ብቻዬን ሰርቼ ውጤት አመጣለሁ የሚል ሀሳቡ የለኝም። ግን በርካታ ጥሩ አቅም ያላቸው ኢትዮጵያውያን አሰልጣኞች አሉ። እነሱን አስተባብረን ይጎለናል ብዬ የማስባቸው ነገሮች አሉ ከመከላከልና ከአጨራረስ ጋራ። ይህንን በአግባቡ ሰርተን ቡድናችንን የተሻለ ቡድን እናደርሳለን ብዬ አስባለሁ። የምታከናውነው የተለየ ለውጥ የተለየ ነገር አለ? ከወዲሁ የሚታወቅ የቡድኑ የአጨዋወት ስልት ሊሆን ይችላል፣ ተጫዋቾችን አዲስ የማዋቀር የመሳሰለውን። አዲስ የአጨዋወት ስልት በማጥቃትና በመከላከል ወቅት የምንጠቀምበት መርሆች ይኖራሉ ብዬ አስባለሁ። ተጫዋች አዳዲስ ለውጥ ሊኖርም ላይኖርም ይችላል። ግን አብዛኞቹ ልምድ ያላቸው ተጫዋቾች ይካተታሉ። ምክንያቱም እነዚህ ትላልቅ ውድድሮች ውጤት የሚፈለግባቸው፣ ልምድ ያላቸው ተጫዋቾች የሚፈለጉበት ነው። ስለዚህ ውስን አዳዲስ ተጫዋቾች ይኖራሉ፣ ነገ ተረክበው ውጤታማ ሊያደረጉን የሚችሉ ያሉትም ደግሞ ባሉበት ሁኔታ እናስኬዳቸዋለን ብዬ አስባለሁ። ባንተ የአሰልጣኝነት ዘመን ምን አደርጋለሁ ብለህ ነው የምታስበው፣ ወይንም እቅድህ ምንድን ነው? በአሰልጣኝነት ዘመን እንግዲህ ትልቁ ስኬት ህዝባችንን ውጤታማ አድርገህ ቡድኑን ለአፍሪካ ዋንጫ ማሳለፍ ብቻ ሳይሆን የመጨረሻው ጣራ እቅድ አድርጌ የሚገምተው ቢያንስ አራት ስምንት ውስጥ እንገባለን የሚል የሚሆን ቡድን እንሰራለን ብዬ ነው የማስበው። አስቤም የተነሳሁት ይሄ ነው። ረውቅ አስበህ ቢያንስ ግማሽ እንኳን ከሄድ ስኬት ነው። ከግማሽ በላይ ከሄድ ማስበው አፍሪካ ዋንጫን ብቻ አልፋለሁ የሚል ራዕይ ይዤ አይደለም የምነሳው። ለዚህ ለዚህ የተሻለ ነገር በማሰጥናቸው ክለቦች የተሻለ ጥቅማ ጥቅሞችን አገኛለሁ፣ ግን እንደ ዜግነቴ ደግሞ ለሀገሬ አንድ ነገር ላደርግ ብዬ ነው ውስጥ የገባሁት። ስለዚህ ራዕይ አድርጌ የተነሳሁት ይህንን ነው። ይሄንን ራዕዬን ስኬታማ ለማድረግ ከስፖርቱ ማህበረሰብ ከስፖርተኞቹ በአጠቃላይ ከኢትዮጵያውያን ምን ትጠብቃለህ? ያው ኢትዮጵያዊ ማለት ሽንፈት አይወድም። አንተም ምርጥ ኢትዮጵያዊ ነህ። ኢትዮጵያዊ ሁለተኛ መሆኑን አይፈልግም። ኢትዮጵያዊ ሁሌ መሆን የሚፈልገው አንደኛ ነው። አንደኛ ነገር ለመሆን ደግሞ ሁላችንም እጅ ለእጅ ተያይዘን በየሙያችን ጠንክረን መስራት አለብን። አመራሩም በአመራር ቦታ ስፖርተኛውም፣ አሰልጣኞችም፣ ብዙሃን መገናኛውም ሁላችንም እጅ ለእጅ ተያይዘን የምንሄድ ከሆነ ምንም እንፈልገበት ቦታ እንደርሳለን ብዬ አምናለሁ። አሰልጣኝ አሸናፊ በቀለ፣ የኢትዮጵያ እግር ኳስ ብሔራዊ ቡድን ዋና አሰልጣኝ፣ ለሰጠህን ማብራሪያ በዶችቬሌ ስም ከልብ አመሰግናለሁ። እግዜር ይስጥልኝ። እኔም አመሰግናለሁ። መልካም ጊዜ ይሆንልህ። እግዜር ይስጥልኝ። አመሰግናለሁ። አሰልጣኝ አሸናፊ በቀለ የብሔራዊ ቡድኑ ዋና አሰልጣኝ ሆነው ቢመረጡም ገና ውል እንዳልፈረሙ ግን ተናግሯል። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ጁነዲ ባሻ በትዊተር ማህበራዊ መገናኛ ገጻቸው የአዳማ ከነማ ቡድን አሰልጣኝ አሸናፊ በቀለ በዋና አሰልጣኝነት መመረጣቸውን በመግለጥ በአጭር ጊዜ ጋዜጣዊ መግለጫ እንደሚሰጥ አስታውቋል። ባለፈው ሳምንት አስገራሚ ውጤቶች የታዩበት የሻምፒዮንስ ሊግ ግጥሚያ ነገና ከነገ በስቲያም ይከናወናል። በነገ ዕለት የጀርመኑ ባየር ሌቨርኩሰን ከስፔኑ አትሌቲኮ ማድሪድ ጋር ይጋጠማል። ባየር ሌቨርኩሰን በጀርመን ቡንደስሊጋ 30 ነጥብ ይዞ ስምንተኛ ደረጃ ላይ ነው የሚገኘው። በአንጻሩ አትሌቲኮ ማድሪድ በስፔን ላ ሊጋ በ45 ነጥብ አራተኛ ደረጃ ላይ የሚገኝ ቡድን ነው። 51 ነጥብ ይዞ ሁለተኛ ደረጃ ላይ የሚገኘው ባርሴሎና ትናንት በላሊጋ ግጥሚያው ሌጋንስን ሁለት ለአንድ ድል አድርጓል። ዛሬ ማታ ማላጋ ከፓልማ ጋር ይጋጠማል። የባየር ሊቨርኩሰኑ ዋንበል ላርስ ቤንደር ለሻምፒዮንስ ሊግ የሩብ ፍጻሜ የመልስ ግጥሚያ ለመድረስ መቻሉ አጠራጣሪ ነው። ላርስ በዛሬው የመጨረሻ ልምምድ ተሳታፊ እንዳልነበር ታውቋል። ይልቁንስ ልምምድ ያደረገው በግሉ ነው ተብሏል። ከአውስቡርግ ጋር በነበረው ጨዋታ በጡንቻ መሸማቀቅ የተቀየረው ላርስ ቤንደርስ በሌላ ተጫዋች ይተካ እንደሆን ተጠይቀው የባየር ሌቨርኩሰን አሰልጣኝ ሮጀር ሽሚት ያ በጨዋታው ዕለት የሚወሰን ነው ብሏል። ሁለት የቡንደስሊጋ ጨዋታዎችን ማሸነፍ የቀናቸው ባየር ሌቨርኩሰኖች ለነገው ጨዋታ በወኔ ወደ ሜዳ እንደሚገቡ ተናግሯል። የቡድኑ የክንፍ ተጫዋች ካሪም ቤላ ራቢ በራሳችን እንተማመናለን ማክሰኞ በወኔ ነው የምንገባው ብሏል። ጨዋታው ነገ ማታ ነው የሚከናወነው። በተመሳሳይ ሰዓት የእንግሊዙ ማንቸስተር ሲቲ ከፈረንሳዩ ሞናኮ ጋር ለሻምፒዮንስ ሊግ ይጋጥማል። ማንቸስተር ሲቲ በፕሪምየር ሊጉ 52 ነጥብ ይዞ ሁለተኛ ደረጃ ላይ ሲገኝ፣ ሞናኮ በ59 ነጥብ የፈረንሳይ ሊግን እየመራ ይገኛል። ረቡዕ ዕለት በተመሳሳይ ሰዓት የፖርቹጋሉ ፖርቶ ከጣሊያኑ ጁቬንቱስ እንዲሁም የስፔኑ ሴቪያ ከእንግሊዙ ላይስተር ሲቲ ይገናኛሉ። ፖርቶ በፖርቹጋል ሊግ 53 ነጥብ ይዞ ከመሪው ቤኔፊካ የሚበለጠው በአንድ ነጥብ ብቻ ነው። የጣሊያኑ ጁቬንቱስ በሴሪያው 63 ነጥብ ይዞ ያለ ተቀናቃኝ የሚገሰግስ ጠንካራ ቡድን ነው። በሁለተኛነት ከሚከተለው ሮማ በሰባት ነጥብ ርቆ ይገኛል። ላይስተር ሲቲን የሚገጥመው ሴቪያ በስፔን ላ ሊጋ 49 ነጥብ ይዞ ደረጃው ሶስተኛ ነው። የሻምፒዮንስ ሊግ የረቡ ተጋጣሚው ላይስተር ሲቲ በአንጻሩ በእንግሊዝ ፕሪምየር ሊግ 21 ነጥብ ይዞ ቁልቁል 17ተኛ ደረጃ ላይ ይገኛል። የጀርመን እግር ኳስ ብሔራዊ ቡድን ዋና አሰልጣኝ ዩአይም ሎይቭ በአሁኑ ወቅት ትግል ላይ በሚገኙት ማሪዮ ገትስና ቶማስ ሚውለር እንደሚተማመኑ ዛሬ ተናገሩ። ሁለቱ የጀርመን ልምድ ያካበቱ አማካይ ተጫዋቾች ይዞታቸው ጥሩ ስለሆነ በብሔራዊ ቡድኑ ይቆያሉ ሲሉ አሰልጣኙ ዛሬ ለታተመው ኪከር የስፖርት መጽሔት ተናግሯል። ማሪዮ ጎየትሰ በአሁኑ ወቅት ጉዳት ስለደረሰበት ለቦሩሲያ ዶርትሙንድ መጫወት አልቻለም። ዶርትሙንድ በቡንደስሊጋው ከትናንት በስቲያ ቮልስቡርግን ሶስት ለዜሮ አሸንፏል። ቶማስ ሚውለር በበኩሉ በዘንድሮ የቡንደስሊጋው የጨዋታ ዘመን ባየር ሙኒሽን ቡድን ውስጥ ብዙውን ጊዜ በተቀያሪነት ነው በመሰለፍ ላይ የሚገኘው። ሆኖም የብሔራዊ ቡድኑ አሰልጣኝ ዮይም ሎይቭ ባለፈው የዓለም ዋንጫ የፍጻሜ ግጥሚያ ወቅት አርጀንቲና ድል የተነሳችበትን ወሳኟን ግብ በማስቆጠሩ የ24 ዓመቱ ማሪዮ ጎይትሰ ምንጊዜም የማይዘነጋ ተጫዋች መሆኑን አስታውቋል። አድማጮች፣ የስፖርት ጥንቅራችን በዙ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።